በደሴ ከተማና በተውለደሬ ወረዳ የመሬት መንሸራተት አደጋ በመቶዎች የሚቆጠሩ ሰዎች መፈናቀላቸው ተገለጸ፣ ይላል ቀጣዩ ዘገባ። በደሴ ከተማና በደቡብ ወሎ ዞን ተውለደሬ ወረዳ በደረሰ የመሬት መንሸራተትና መስረግ አደጋ ከ400 በላይ ሰዎች ከቤታቸው ተፈናቅለው በጊዜያዊ መጠለያ መስፈራቸውን የሁለቱም አካባቢዎች አመራሮች አስታውቀዋል። የደሴ ከተማ የከተማና መሠረተ ልማት መምሪያ በአደጋው ቤታቸው የፈረሰባቸውን እና ለአደጋው ተጋላጭ ይሆናሉ ተብለው የተለዩ ሰዎችን በደረቅ ወይራ አንደኛ ደረጃ ትምህርት ቤት እንዲሰፍሩ ማድረጉን ገልጿል። በተመሳሳይ በተውለደሬ ወረዳ ቁርኬ በተባለ አካባቢ በተከሰተው የመሬት መንሸራተትና መስረግ አደጋ ከ15 ሺህ ካሬ ሜትር በላይ መሬት ጉዳት ሲደርስበት ሰብሎች፣ ቋሚ ተክሎችና የግጦሽ ቦታ ከጥቅም ውጪ መሆናቸውን የአካባቢው ግብርና ተጠሪ ጽሕፈት ቤት ለአሜሪካ ድምፅ ገልጿል። በአደጋው ከቤታቸው የተፈናቀሉት የደሴ ከተማ ነዋሪዎችም ሆኑ የእርሻ መሬታቸው የተጎዳ አርሶ አደሮች ለከፋ ችግር ተጋልጠናል ብለዋል። መስፍን አራጌ ዝርዝሩን ያሰማናል። ከአዲስ አበባ በስተ ሰሜን በ400 ኪሎ ሜትር ርቀት ላይ በምትገኘውና በአማራ ክልል ከሚገኙ ዋና ዋና ከተሞች አንዷ በሆነችው የደሴ ከተማ አምስት ክፍላተ ከተማ ውስጥ እንደተከሰተ የተገለጸ የመሬት መንሸራተትና መስረግ አደጋ በመኖሪያ ቤቶች በመሰረተ ልማትና በአብያተ እምነቶች ላይ ጉዳት ማስከተሉን የደሴ ከተማ ከተማና መሰረተ ልማት እንዲሁም የክረምት አደጋ መከላከል ቴክኒክ ኮሚቴ አስታውቋል። የደሴ ከተማ ከተማና መሰረተ ልማት ምክትል ስራ አስኪያጅ እና የክረምት አደጋ መከላከል መከላከል ቴክኒክ ኮሚቴ ሰብሳቢ መንግስቱ አበበ በጉዳቱና አደጋው በጋረጠው ስጋት ምክንያት አራት መቶ የሚደርሱ ሰዎች ከቤታቸው መፈናቀላቸውንና አብዛኞቹ በደረቁ ወይራ አንደኛ ደረጃ ትምህርት ቤት ውስጥ መጠላላቸውን ጠቁመዋል። ከፊሎቹ ደግሞ በራሳቸው ተከራይተውና ከቤተሰብ ዘንድ ተጠግተው እንደሚኖሩ አመልክተዋል። የችግሩን አሳሳቢነት ስናየው በፍጥነት ነዋሪዎቻችንን ማንሳት ነበረ። ሰው ያደረግነው ምንድነው ጊዜያዊ መጠለያ ማዘጋጀት። መንበረ ጸሐይ ትምህርት ቤት አካባቢ ላይ በመጀመሪያው እዚያ አካባቢ ያለውን አደጋው ገና ሁለት መቶ አስራ ሰባት ዜጎች ነበሩ። ያን ተጋላጭ ሆ እነሱን እዛ አካባቢ ላይ ወስደን ትምህርት ቤት ላይ ለጊዜያዊ መጠለያ ካምፕ ያደረግንበት ሁኔታ አለ። ነገር ግን ችግሩ እየሰፋ ሲሄድ ቁጥሩ ከዛ በላይ አሁን ከሶስት መቶ በላይ አካባቢ ላይ ደርሷል። ህጻናት አሉ። አፋጣኝ ምግብም የመጠ ሌሎችም ፈጥኖ የሚደርሱ ነገሮች የሚያስፈልጋቸው ከአጋር ድርጅቶች ጋር በማድረግ የተወሰነ ድጋፍ ለማድረግ ተሞክሯል። በቂ ነው ማለት አይደለም። አደጋው ያደረሰውን ቁሳይ ጉዳትና መጠን የሚያጣራ ኮሚቴ ተቋቁሞ በስራ ላይ እንደሆነ የሚናገሩት አቶ መንግስቱ ችግሩ ከከተማዋ አቅም በላይ በመሆኑ ይመለከታቸዋል ላሏቸው አካላት ጉዳዩን ማሳወቃቸውን አክለዋል። አደጋው በጣም ከባድ ሆኖ ከኛ አቅም በላይ ስለሆነ በጊዜው ለክልል መንግስታት ይብን ለፌዴራል መንግስትም እንደዚሁም ደግሞ ለአገር አካላት ለወሎ ዩኒቨርሲቲ፣ ለአደጋ መከላከል እስከ ፌዴራል ድረስ ላሉ ተቋማት በጣም ከፍተኛና በነዋሪዎች ላይ ትልቅ ስጋት ሊፈጥር ኢብን እስከ ህይወት እንት ሊሆን የሚችል ስለሆነ ፈጥኖ የሚመለከታቸው አካሎች ድጋፍ እንዲያደርጉልን በጊዜው አሳውቀናል። አሁን የፌዴራል መንግስት ከኢትዮጵያ መንገድ ባለስልጣን ኢራ ቲም ልኮ እያጠና ያለበት ሁኔታ አለ። ፋይንዲንጉ ገና የምንጠብቀው ሁኖ የክልሉ መንግስት ደግሞ ከወሎ ዩኒቨርሲቲ ጋር ምሁራኖች በቦታው ላይ ተገኝተው ለምንድነት የተፈጠረበት ምክንያት ምንድን ነው፣ ከቀጣይ ሳኳያ ይህንን ለማድረግ ምን መሰራት አለባቸው የሚለው ጥናት ተጀምሯል። ችግሩን ለማቃለል የሚሰሩ ስራዎች ቀጣይ ይሰራሉ። በከተማዋ ከፍተኛውን የመሬት መንሸራተትና መስረጋ አደጋ ያስተናገደው የአራዳ ክፍለ ከተማ ነው ያሉት የክፍለ ከተማው ዋና ስራ አስፈጻሚ መስፍን ግርማ በበኩላቸው አደጋውን ከቅርብ ዓመታት ወዲህ ያልታየ የጉዳቱን መጠን የከፋና የሰፋ ነው ሲሉ ገልጸውታል። የሰላም መስጅድ ሙሉ በሙሉ በሚባል ደረጃ ወርዷል። እንደዚሁም ደግሞ በጀርባ በኩል ያለው በርካታ መኖሪያ ቤቶች ፈራርሰዋል፣ ውስጣቸው ተሰነጣጥቋል። በርካታ መሰረተ ልማቶች ወድመውብናል። የድን ቦታዎች ሳይቀር መንሸራተት አጋጥሟልና ከደሴ አልብኮ የሚሄደው መንገድ አለ። ከደሴ ደግሞ እንደገና ወደ ምዕራብ ወረዳ የሚወስዱ መንገዶች እሱ ሙሉ በሙሉ በሚባል ደረጃ ተቋርጧል። ብቸኛ የሆነው የደሴና ኮምቦልቻ አዲስ አበባ የሚያገናኘን መንገድ አሁን ላይ በከፍተኛ አደጋ ውስጥ ነው ያለው። የፌዴራል መንገድ ለማስተካከል ጉዳቱን ለመቀነስ ጥረት እያደረገ ቢሆንም አሁን ላይ ከስጋት ነጻ ያልሆንበት ሁኔታ ነው ያለው። በደረቅ ወይራ አንደኛ ደረጃ ትምህርት ቤት ውስጥ ተጠልለው ያገኝናቸው አዳሙን ድሪሴ የተባሉ አስተያየት ሰጪ በጀሚ አካባቢ የነበረው ቤታቸው በመሬት መንሸራተትና መስረግ አደጋ መጎዳቱን ጠቅሰው መንታ ከወለዱ አርባ ቀን የሆናቸውን ባለቤታቸውን ይዘው ከሰባት ቤተሰቦቻቸው ጋር በአስቸጋሪ ሁኔታ ህይወትን መምራት ከጀመሩ ሀያ ስድስት ቀናት እንዳለፏቸው ተናግረዋል። ቦታው ቀዝቃዛ ነው። ብርድ ልብስ የለም። አዎ ሁለት ጊዜ ወሎ ዩኒቨርሲቲ ሌላም ድርጅት አልባሳትም መጥተው ጠይቀውናል። ከዛ ወደዚህ ምንም ነገር የለ። ብዙ ልጅ አለ። እኔ ለራሴ ሰባት ልጅ መንታ የወለደች ባለቤቴ አርባ ቀን ያልሞላቸው አሉ። የዘላቄታውን ነገር በጣም አድርጎ የቸገረን ነው። ቅዝቃዜው ጋር ልጆቹም ሊችሉ አልቻሉም፣ እኛም ልንችል አልቻልንም። ይህም ትምህርት ቤት ነገር ሲያዝ የት ነው የምንገባው? ባልተቤቴ ዳቦን ቡቅድም እየሸጠች እኔን ታግዝ ነበር። በይ በመሬት መንሸራተት የተነሳ እዚህ ስለመጣች ቁሞ ምን በላው ምን ጎርሰው አጋዥ ነገር የለንም። በተመሳሳይ ሁኔታ በደቡብ ወሎ ዞን በተውለዳሬ ወረዳ ቆርኬ ቀበሌ የመሬት መንሸራተትና መስረጋ አደጋ መድረሱን የቀበሌዋ የግብርና ጽህፈት ቤት ኃላፊ አሸናፊ አስታውቀዋል። በዚህም ቋሚ ተክልን ጨምሮ ከ150 ካሬ በላይ በዘር የተሸፈነ ማሳና የግጦሽ መሬት ከጥቅም ውጭ መሆኑን አስረድተዋል። ከመቶ ሜትር ባለፈ መንገድ የጎን ስፋትና ቁመቱ ደግሞ እስከ 15 ኪሎ ሜትር የሚሆን መሬት ነው ተንሸራቱ የሄደው እየተንሸራተተም ያለው የመሬት አቀማመጡ ደግሞ ተዳፋትነት ያለው ስለሆነ በቀጣይ ጉዳቱ እስከ ታችኞቹ የኮምቦልቻ ወረዳ ድረስ ሂዶ ጥፋት ሊያጠፋ ይችላል የሚል ሃሳብ አለ። ይህንንም የዞኑ የአደጋ መከላከል መጥተው ባዩበትም ሰዓት ይ ነገር ጉዳዩ ሰፊ ስለሆነ ለክልል እናሳውቃለን ብለዋል። ለክልልም የተገለጸበት ሁኔታ አለ። በደቡብ ኢትዮጵያ ሀገራችን ክልል ላይ የተከሰተው ጉዳት በሰውት ላይ የደረሰውን እልቂት በተመለከትንበት ሁኔታ ስናየው ይሄ ጉዳት ደግሞ እኛ በስፋት ከዛም በላይ እንቅስቃሴው ሰብአዊ ጉዳት ያመጣል የሚል ህሳቢ አለን። አሁን ባለው ሁኔታ አርሶ አደሮቹ ከመስከረም በኋላና ከጥቅምት በኋላ ለምግብ ቀለብ የሚሆናቸው እህል የማይኖርበት ሁኔታ አለ። ምክንያቱም ማምረት የነበረባቸውን መሬት ባለማምረታቸው እነዚህ ሰዎች አሁን በቀበሌው ተጠለው ይገኛሉ። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው። አሁን ያለው ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም ክልሉም የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ። አቶ አሸናፊ የክረምቱ ማየል አደጋውን እንዳባባሰው ጠቆመው። የችግሩ ምክንያት በውል ለማወቅ ግን የተደራጀ ጥናትና ጥናቱን መሰረት ያደረገ የአደጋ መከላከል ስራ በፍጥነት ሊሰራ ይገባል ይገባል። ይህ መሬት ላይ ያሉ ሰዎችም ተነስተው አካባቢው ጥብቁ ነው እንዲቆይ የሚል ነገር ሳቢያ አለ። ሆኖም ግን ይህንን ከኛ በላይ የሆኑ በአፈር ምርምር ሙያ ላይ የተሰማሩ ሰዎች እንዲያረጋግጡልን እንፈልጋለን። ቀበሌው በተለያዩ ነገሮች ድጋፍ እያደረገ ነው። አሁን ያለው ችግሩ ግን ከቀበሌው አቅም በላይ ስለሆነና ወረዳውም፣ ክልሉም፣ የፌዴራል መንግስትም ጉዳዩን አሳሳቢነት አይቶ መፍትሄ እንዲሰጣቸው እግር መንገድን ጥሪ ያቀርባለሁ። እንደ አቶ አሸናፊ ማብራሪያ ከ40 የሚልቁ ቤተሰቦች በአደጋው ቤታቸው ፈርሶባቸው በቀበሌ አዳራ ሽ ውስጥ ተጠልለው ይገኛሉ። ጆሃር ሰይድ የተባሉ የቆርኬ ቀበሌ ነዋሪ በአደጋው መኖሪያ ቤታቸውን ጨምሮ ቤተሰቦቻቸውን የሚያስተዳድሩበት መሬታቸው ሙሉ በሙሉ እንደወደመ ገልጸው ይህም መጪውን ጊዜ አሳሳቢ አድርጎብኛል ብለዋል። ስምንት ቤተሰቦች አቅመ ደካማ እናትና አባትም አሉኝ። እነሱንም እያስተዳደርኩ አብሬ ሚስቴን ልጆችን ይዤ እያስተዳደርኩ እያለ በግብርና ሙያ ነው ማድረው። በቃ እያረስኩ ነው፣ በቃ ገበሬ ነኝ። መሬቱ በቃ የተነጣጠቅና እየተንሸራተተ የአንዱን ወደ አንዱ የአንዱን ወደ አንዱ እያለ እየሄደብን ነው እና ችግሩ የግጦሽ መሬቶች ሁሉ ተንሸራተውብኝ እጄን አስቼ ተቀምጫለሁ። በደቡባዊ ኢትዮጵያ አራት ክልሎች በሚገኙ የተለያዩ አካባቢዎች በደረሰው የመሬት መንሸራተት አደጋ ሁለት መቶ ሰባ አምስት የሚደርሱ ሰዎች ሕይወታቸውን ማጣታቸውን የአሜሪካ ድምፅ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ